በ2011 በጀት ዓመት ከ1.4 ቢሊዮን ብር በላይ የሚያወጣ የኮንትሮባንድ ዕቃ መያዙን እና ከአንድ ሺህ በላይ የኮንትሮባንድ አዘዋዋሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ገቢዎች ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በ2012 በጀት ዓመት 248.3 ቢሊዮን ብር ለመሰብሰብ አቅዶ እየተንቀሳቀሰ መሆኑም ታውቋል። ሙክታር ጀማል ነው ዘገባውን ይላክልናል። የኢትዮጵያ ገቢዎችና ጉምሩክ ሚኒስቴር ዛሬ አዲስ አበባ በዋና መስሪያ ቤቱ በሰጠው መግለጫ እንዳስታወቀው በ2010 በጀት ዓመት 198.1 ቢሊየን ብር ከተለያዩ ገቢ ምንጮች መሰብሰብ መቻሉን አስታውቋል። የገቢዎች ሚኒስትር ሚኒስተር ወይዘሮ አዳነች አቤቤ እንደገለጹት የህዝብ ተወካዮች ምክር ቤት በ2011 በጀት ዓመት 213 ቢሊየን ብር ገቢ ለመሰብሰብ አቅዶ የነበረ ቢሆንም መስሪያ ቤቱ እቅዱን በማስፋት 241 ቢሊዮን ብር ገቢ ለማድረግ ሲንቀሳቀስ ነበር ብለዋል። በበጀት ዓመቱ የተሰበሰበው ገቢ ከቀደማው ዓመት የተሻለ ቢሆንም የታቀደውን ሙሉ በሙሉ ለመሰብሰብ ያልተቻለበት የተለያዩ ተግዳሮቶች እንዳሉም ገልጸዋል። ኮንትሮባንድ ስራ በሀገራችን እንደ ልምድ ተወስዶ እንደ ህጋዊ አሰራር ያህል እንቅስቃሴ ሲደረግ እንደነበረ ማሰብ ይቻላል። ዛሬም ተስፋ የቆረጠ አይደለም። ስለዚህ ኮንትሮባንድ ላይ በበጀት አመቱ ወደ አንድ ነጥብ አራት ቢሊዮን የሚሆን ኮንትሮባንድ እቃ በቁጥጥር ስር መዋል ችሏል ማለት ነው። ወደ 1000 ያህል በኮንትሮባንድ ስራ ላይ የተሰማሩ ሰዎችም ቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ። በተመሳሳይ ሁኔታ ኦፕሬሽን ትልልቅ ድርጅቶች ላይ የእቃ ምንጭ የሆኑ ጅምላ አከፋፋዮች የሆኑ ድርጅቶች ላይ በተደረገው ክትትልና የኦፕሬሽን ስራ ወደ 213 የሚሆኑ ድርጅቶች በዛ መሰረት የተገኘው ግኝት ህገ ወጥ ስራ እንደሚሰሩ እና የግብር ስወራ እንዳለ፣ ማጭበርበር እንዳለ በመለየት እነሱንም ወደ 306 የሚሆኑ ሰዎች ወደ ህግ እንዲቀርቡ ድርጅቶቹን የሚወክሉ ማለት ነው የተደረገበት ሁኔታ አለ። በ2012 በጀት ዓመት የገቢዎች ሚኒስቴር 224 ቢሊዮን ብር እንዲሰበስብ የህዝብ ተወካዮች ምክር ቤት የገቢ እቅድ ያጸደቀ ቢሆንም የእቅዱን ተመን ከፍ በማድረግ 248.3 ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑን ወይዘሮ አዳነች ገልጸዋል። በ2011 የመስሪያ ቤቱ አበረታች አፈጻጸም ውስጥ የግብር ስወራና ህገወጥ ንግድን የመቆጣጠር ስራዎች መሰራታቸውን ወይዘሮ አዳነች አቤቤ ተናግረዋል። በተለይ የጉምሩክ እቅዳችን በተፈለገው ልክ ያልተሳካው የውጭ ንግድ ጋር ተያይዞ መቀዛቀዙ ነው። በተለይ ደግሞ ሃርድ ከረንሲ ወይም ደግሞ የውጭ ምንዛሬ ገንዘብ እጥረት በመቅጠሙ በዛ በኩል አስመጪዎች፣ ላኪዎች ላይ የነበረው ችግር መጥቶ ገቢውን የሚጎዳበትን ሁኔታ ማየት ችለናል ማለት ነው። ሌላው ኮንትሮባንድ ጋር የሚያያዝ ነው። ኮንትሮባንድ አሁንም ትልቅ ርብርብ የሚፈልግ ህገወጥ ስራ እንደሆነ አይተናል። አሁንም ቢሆን ህገወጥነት በኮንትሮባንድ በኩል ተስፋውን አልቆረጠም። የመያዝ አቅማችን ቢጨምርም ሰራተኞቻችን በዚህ በኩል የተሻለ አፈጻጸም ያሳዩ ቢሆንም አሁንም ቢሆን ብዙ መስራት እንዳለብን የሚያሳይ ነው። በተለይ በቁም ከብት፣ በግብርና ምርቶች፣ በማዕድናት ላይ ያለው ኮንትሮባንድ በተፈለገው ደረጃ ቁጥጥር እንዳልተደረገ፣ ማስቆም እንዳልተቻለ የሚያሳይ ነው። እነኚህ ትልልቅ ተግዳሮቶቻችን ነበሩ። ወይዘሮ አዳነች በመግለጫቸው በ2012 በጀት ዓመት ገቢን አሟጦ ለመሰብሰብ ግብር ከፋዩን የሚያበረታቱ አዲስ አሰራሮች መዘርጋታቸውንም አስታውቀዋል። ለመሰብሰብ ከታቀደው 248 ነጥብ 3 ቢሊየን ብር ውስጥ 150 ነጥብ 1 ቢሊየን ወይንም 60 በመቶ ከሀገር ውስጥ ቀረጥ ቀሪው 98 ነጥብ 2 ቢሊዮን ወይንም 40 በመቶ ከጉምሩክ ለመሰብሰብ መታቀዱን ተናግረዋል። የህግ ተገዥነትን ለማስፈን ህግን ማስከበርና የኮንትሮባንድ ቁጥጥርና ክትትል ስራዎች ተጠናክረው እንዲቀጥሉ እንደሚሰራ ወይዘሮ አዳንቻ ቤቢ አስታውቀዋል። በ2012 በ11ም በምናይበት ሰዓት ወደ 12 ሺ ያህል ህቡ ኢኮኖሚ ውስጥ ያሉ ነጋዴዎች ወደ ግብር ስርዓቱ ወይም ደግሞ ወደ ህጋዊነት የመጡበት ሁኔታ አለ ካጠናከር ነው። ከዚህ በፊት ስንገልጸው የነበረው ወደ አርባ እጅ የሚሆነው የንግዱ ማህበረሰብ ኢንፎርማል ኢኮኖሚ ወይም ደግሞ ኢመደበኛ ኢኮኖሚ ውስጥ ነው ያለው ብለን ስናነሳ የነበረው ነው። እሱን በአብዛኛው ወደ ህጋዊነት ማምጣት ይቻላል የሚል እምነት አሳድረናል። ፕሮጀክት ኦፊስ ተከፍቷል። ያንን በተለያየ ጥናት ስናደርግ ቆይተናል። በዚህ አመት ምን መስራት እንዳለብን እለይተናል። ስለዚህ ከንግዱ ማህበረሰብም ከዚህ ኢንፎርማል ኢኮኖሚ ውስጥ ካለው ጋራ ተቀራርበን መነጋገር የቻልንበት ሁኔታ ስላለ በሚቀጥለው አመት ወደ ህጋዊነት በሚመጣበት ሰዓት ገቢ ያሰባሰቡ የራሱ አስተዋጽኦ ያደርጋል። ኤክሳይዝ ታክስ፣ የተጨማሪ ሴት ታክስ፣ የጉምሩክ ቀረጥና ከቀረጥ ነጻ መብቶች ጋር የሚያያዙ ማሻሻያዎች እየተደረጉ ናቸው። እንዲሁም ደግሞ የጉምሩክ ታሪፍ ዓለም አቀፍ ላይ በተደረገው ማሻሻያ መስረት የራሱን ማሻሻያ እኛም እያየን ያለ ነው። ያንን መሰረት አድርገን እነኛ አንድ ላይ ሲደማመሩ አስተዋጽኦ ያደርጋሉ፣ በጀቱን ገቢውን ከፍ ሊያደርጉ ይችላሉ ብለን አይተናል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።